ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ በ19በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 17 2009 ዓ ም ዝግጅታችን ጀመረ።

ጤና ይስጥልን። እንደምናመሻችሁ አድማጮቻችን፣ አስተናጋጆቻችሁ እኔ አዳኝ ተሳይና እኔም ሶሎሞን አባተነን ጤና ይስጥልን። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በኢትዮጵያ የአስቸኳይ ጊዜ አዋጅ ላይ ማብራሪያ ሰጠ ሰጠ።

ማስጠንቀቂያውን ዳግም መመልከት አያስፈልግም አናደርግም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ ናቸው ይህንን ያሉት የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ቀደም ሲል በሰጡት መግለጫ አሜሪካ ያወጣችው የጉዞ ማስጠንቀቂያ ኢትዮጵያ ውስጥ ሰላምና መረጋጋት ባለበት ወቅት የወጣ

ጊዜውን ያልጠበቀ ነው ማለታቸው አይዘነጋም። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሶማሊያ ውስጥ ጽንፈኛውን እስላማዊ ቡድን አልሸባብን ሲፋለሙ የቆዩት የኢትዮጵያ ወታደሮች ከአንዳንድ ወታደራዊ ሰፈሮች መውጣታቸው ስጋት አሳድሯል። ጽንፈኛው ቡድን ሊያንሰራራ ይችላል። የአፍሪቃ ህብረት ሀገሪቱን ለማረጋጋት የሚያደርገው ጥረትም

ችግር ሊገጥሞ ይችላል፣ የሚል ስጋት ፈጥሯል። የኢትዮጵያ ወታደሮች ከሁለት ዓመታት በፊት ከአልሸባብ ነጻ ከተደረገችው ተያግሎ ከተማ ወጥተዋል። የኢትዮጵያ መከላከያ ኃይሎች በያዝነው ወር ከኤልሃሊና ከሀጋን ከተሞችም ወጥተዋል። ጠበብት የኢትዮጵያ ወታደሮችን መውጣት ኢትዮጵያ ውስጥ ሲካሄድ ከቆየው ተቃውሞና ከአስቸኳይ ጊዜ አስተዳደር አዋጅ ጋር አያይዘውታል። የኢትዮጵያ ባለሥልጣኖች ግን የሚያገናኘው ነገር የለም ብለዋል።

የኮሚኒኬሽንስ ሚኒስትር ጌታቸው ረዳ ለጋዜጠኞች በሰጡት መግለጫ የወታደሮቹ መውጣት ከአዋጁ ጋር የሚያገናኘው ነገር የለም ሲሉ አስረድተዋል። አሁን የወጡት የኢትዮጵያ ወታደሮች በቦታዎቹ ሰፍረው የነበሩት የአፍሪካ ሕብረት ሰላም ጥበቃ ተልእኮን ለመርዳት እንጂ የተልእኮ አካል በመሆን አልነበረም ብለዋል። ወታደሮቹን በሶማሊያ አካባቢ ማስፈሩ የኢኮኖሚ ጫናና የሎጂስቲክስ ተግዳሮት ሲያሳድር ቆይቷል ሲሉም ሚኒስትሩ አስገንዝበዋል።

ከሶስቱ የሶማሊያ ከተሞች የወጡት ወታደሮች ገና ከሶማሊያ እንዳልወጡም ጠቁመዋል። የኤርትራ አየር ኃይል ንብረት የሆነች ሚግ 29 ተዋጊ ጄት ሁለት ፓይለቶችን ይዛ ወደ ኢትዮጵያ መግባቷን የኢትዮጵያ የደህንነትና ጸጥታ ኃይሎች ገለጹ። የኤርትራ ባለሥልጣናት ዜናውን ፍሬቢስ ሲሉ ማጣጣላቸው ተዘግበዋል። ሄኖክ ሰማእጊዜር ዝርዝሩን ይዟል።

ምንጮቹ ለቪኦኤ እንደገለጹት ከራዳር እይታ ውጪ የመብረር አቅም ያላት የኤርትራ አየር ኃይል አውሮፕላን ትናንት ጧት ከአስመራ ወደ ምዕራብ ኤርትራ አቅጣጫ በመብረር በሰሜናዊ ምዕራብ ኢትዮጵያ ድንበርን በማቋረጥ ወደ ሁመራ አካባቢ እንደደረሰች እና በኢትዮጵያ አየር ኃይል ሚግ አውሮፕላኖች ታጅባ መቀሌ ወደሚገኘው አየር ኃይል ጣቢያ እንድታርፍ መደረጉን ስማቸውን ያልጠቀሱ የደህንነት ባለስልጣናት ለአሜሪካ ድምፅ ተናግረዋል።

የኤርትራ ባለስልጣናት ኢትዮጵያ ገባች ስለተባለችው ተዋጊ አውሮፕላን የሰጡት ዝርዝር ባይኖርም የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ለብሪታንያ የዜና ምንጭ ጥቅስ ፍሬቢስ ሲሉ ማጣጠላቸው ተዘግቧል። የኢትዮጵያ ደህንነት ባለስልጣናት ክንፍ ቁጥሯ ዚኤልአይኤን 143 አውሮፕላን አብራሪ

መቶ አለቃ መብራህቱ ተስፋ ማርያምና አብሯቸው የነበረው ፓይለት አፈወርቅ ፀሐዬ ባልታወቀ ስፍራ በመልካም ሁኔታ ላይ እንደሚገኙ እነዚሁ ምንጮች ለቪኦኤ ገልጸዋል። የኤርትራ መንግስት በጉዳዩ ላይ አስተያየት እንዲሰጥ ያደረግነው ጥረት ይህ ዜና እስከተጠናቀረበት ሰዓት ለማግኘት የተሻለ አልሆነም። የኤርትራ መንግስት በጉዳዩ ላይ አስተያየት እንዲሰጥበት ያደረግነው ጥረት ይህ ዜና እስከተጠናቀረበት ሰዓት ድረስ የተገኘ አልሆነም። እንዳገኘን እናቀርባለን።

ከተለያዩ ሀገሮች የተወጣጡ ኤርትራውያን በኒውዮርክ የተባበሩት መንግስታት ድርጅት ጽህፈት ቤት ፊት ዛሬ ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፍ የተካሄደው የተባበሩት መንግስታት ድርጅት አጣሪ ኮሚሽን ከሁን ቀደም ያቀረበው በሀገሪቱ ያለውን የሰብአዊ መብት ጥሰት ሪፖርት

ሌሎች መረጃዎችን ጨምሮ በሚያቀርብበት ወቅት ድጋፋቸውን ለመግለጽ እንደሆነ ከአስተባባሪዎቹ አንዱ የሆኑት አቶ ጀማል አማን ተናግረዋል። አቶ ጀማል በቦታው ያሉት ሰልፈኞች ቁጥር በአራት ሺህ እንደሚገመትና በተለያዩ የዕድሜ ክልሎች ያሉ የእስልምናና የክርስትና እምነት ተከታዮች በነፃነት ትግል ወቅት የተሳተፉ እንዲሁም ወጣቶችና ሴቶች እንደሚገኙ ገልጸዋል። ሰልፈኞቹ በሺዎች የሚቆጠር ፊርማ በማሰባሰብ

ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንደሚያስገቡ አቶ ጀማል ገልጸዋል። ናይሮቢ በሚገኘው የዩናይትድ ስቴትስ ኤምባሲ ውጭ ዛሬ አንድ ዘብ የቆመ ወታደርን ለማጥቃት ሞክረዋል የተባለ ሰው በጥይት ተገድሏል።

ሰውየው ወታደሩን በስለት ሊወጋው ሲሞክር ወታደሩ ራሱን ለመከላከል ሲል ሁለት ጥይት እንደተኮሰበት የኬንያ ፖሊስ አስታውቋል። የኤምባሲው ሰራተኞች በጉዳዩ ውስጥ እንዳልገቡ ኤምባሲው አረጋግጧል። አጥቂው የደበቀውን ስለት አውጥቶ የኤምባሲውን የቪዛ ክፍል በር ይጠብቅ የነበረን ወታደር ይዞ ጭንቅላቱና ደረቱ ላይ ከወጋው በኋላ ጠመንጃውን ለመንጠቅ ሞክሯል ሲሉ ሲል አንድ አጠገቡ የነበረ ሌላ ወታደር ለመገናኛ ብዙሃን ተናግሯል።

ጆርጅ ኪኖቲ የሚባሉ የብሔራዊ ፖሊስ ቃል አቀባይ አጥቂው ብቻውን እንዳልሆነ ገልጸው ምርመራ እየተደረገ መሆኑን አመልክተዋል። ቡሩንዲ ከዓለም አቀፍ የወንጀል ችሎት ለመውጣት የወሰነች መሆኗን የሚገልጽ ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አቅርባለች። ዓለም አቀፍ የወንጀል ችሎትን ለመመስረት የተገባ ውል እንደ አውሮፓ አቆጣጠር በ2002 ዓ.ም ከ14 ዓመታት በፊት ማለት ነው

በተግባር ላይ ከዋለ ወዲህ ችሎቱ ያተኮረው በአፍሪቃ ላይ ብቻ መሆኑን የአፍሪቃ ሀገሮች ሲነቅፉ ቆይተዋል። ዓለም አቀፍ የወንጀል ችሎት በአፍሪቃ ጉዳዮች ላይ ያተኮረበት የፖለቲካ ምክንያት ያለው ይመስለኛል። ችሎቱ በኢራቅና በአፍጋኒስታን የተፈጸሙ ወንጀሎችን ሲመረምር ሰምታችሁ ታውቃላችሁ? ርቄ ሊሂድ እና ሊቢያ ላይ ለተፈጸሙ ወንጀሎች ለምርመራ ያቀረበ ቡድን አለ ሲሉ በመጠየቅ የቡሩንዲ የውጭ ጉዳይ ሚኒስትር

አይሌን ኒሜትዌ አስገንዝበዋል። የብሩንዲ ምክር ቤት በያዝነው ወር ከችሎቱ ለመውጣት ወስኗል። ደቡብ አፍሪቃና ጋምቢያም ከችሎቱ እንደሚወጡ አስታውቀዋል። ይህ ውሳኔ ለጭካኔ ተግባር ወንጀል ሰለባዎች ትልቅ ጉዳት ነው ሲሉ በሂዩማን ራይትስ ዋች የዓለም አቀፍ ፍትህ መርሃ ግብር ረዳት ኃላፊ ኤልስ ኬፕለር ገልጸዋል።

ፈረንሳይ ውስጥ ካሌ በምትባለው የወደብ ከተማ ላይ ያለውን ጫካው የሚባለውን የስደተኞች ሰፈር የማፍረስ ተግባር ተጀምሯል። ሰራተኞቹ ይቅርታ፣ ዛሬ ተጠናቋል። ሰራተኞቹ ጊዜያዊ መጠለያዎቹን ለማፍረስ ግዙፍ ማፍረሻዎችን ይዘው እንደነበረ ተገልጿል። የአሜሪካ ድምፅ ዘጋቢ ጄፍ ካስተር ያጠናቀረው ሪፖርት አለ። ትዝታ በላቸው ታቀርበዋለች።

ካሊ ላይ የተገጠገጡትን የላስቲክና ጊዜያዊ የሆኑ ደቃቅ መጠለያዎች ለማፍረስ የፈረንሳይ ባለስልጣናት ዛሬ ያሰማሩት ግዙፍ የግንባታ ማከናወኛ ህንፃ መኪናዎችና መሳሪያዎችን ነው።

ከነዚህ ነፍስ አልባ መጠለያ ታዛዎች አብዛኞቹን እንዲያውም ራሳቸው ፍልሰተኞቹ ትላንት አካባቢውን በኃይል እንዲለቁ ሲደረግ አቃጥለዋቸዋል። የካሌው የማፍረስ ዘመቻ ካቦ ፋሪውን ቡቾ ዛሬ ለጋዜጠኞች ሲናገሩ ከነዚህ ባለስልጣኑ አዳዲስ ፍልሰተኞችን ወደ ሌላ አካባቢዎች እያዛወሩ እንደሚያሰፍሩ አመልክተዋል።

ጊዜያዊው የምዝገባ ቢሮ ተዘግቷል ነው የሚሉት። በምዝገባ ቢሮው ደጅ ዛሬ ማለዳ ሰዎች ተኮልኩሎ የታዩ ቢሆንም ጫካው የሚል መጠሪያ ከተሰጠው ከካሊ መጠለያ የመጡ ሰዎች እንደሆኑ ግን ገልጸዋል።

የምዝገባ ቢሮው የተዘጋ በመሆኑም ካሊ ከእንግዲህ ወደ ፈረንሳይ ወደ አውሮፓ መዝለቅ ለሚፈልጉ ፍልሰተኞች ማረፊያም መሸጋገሪያም አትሆንም ነው ያሉት ቡቾ ከካምፕ ዶላንድ የተነሱ ፍልሰተኞችን በጸጋ የማስተናገድና መልሶ የማስፈር ተልኳቸውም የተጠናቀቀ መሆኑን፣ ይህም ለፍልሰተኞቹ በሁሉም ቋንቋ በቱርጅማን የተነገረ መሆኑ ያሳወቁት ቡቾ እዚያ የቀሩት ሁሉ እንዲበተኑ አሳስበዋል።

ከካሊ መንደር አራት ሺህ የሚሆኑ ፍልሰተኞችን በተለያዩ የፈረንሳይ አካባቢዎች ወደ ተቋቋሙ ማዕከላት አጓጉዘው ማስፈራቸውን የፈረንሳይ ባለስልጣናት አስታውቀዋል።

ጭርንቁሱ ካሊ መንደር ላይ ከተጠለሉ ፍልሰተኞች የሚበዙት ከአፍጋኒስታን፣ ከሱዳን፣ ከኤርትራ እና ከኢትዮጵያ ባህር እያቋረጡ ፈረንሳይ የገቡ ናቸው። እንደ ካሊ የተበላሸና ዝቅተኛ ሕይወት የሚኖርበት ሌላ ስፍራ በድፍን አውሮፓ እንደሌለ ተዘግቧል። ለዜና የተያዘው ጊዜ አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15700 እና በ15785 ኪሎ ኪርስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኪርስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ

የሐሙስ ጥቅምት 17 2009 ዓ ም ምሽት ፕሮግራም ነው። አሜሪካ ውስጥ በተለያዩ ከተሞች የሚኖሩ የወላይታ ተወላጆች ኢትዮጵያ ውስጥ በሚታዩ ሁኔታዎችና በተለይ ደግሞ በወላይታ የዕለት ዕለት ሕይወት ላይ ጫና ያሳድራሉ ባሏቸው ጉዳዮች ላይ በአሜሪካ ድምፅ ቀርበው አስተያየታቸውን ሰጥተዋል።

ሰላማዊ ሰልፍ በስነ ስርዓት ማስተናገድ ነው እንጂ ሰውን ሰላማዊ ሰልፍ ስለተናገረ ብቻ ሰውን እንደዚህ አይነት እልክት ውስጥ መግባት የለበት። ህዝቡ በአሁኑ ጊዜ እዛ አካባቢ የሚኖረው ግራ ተጋብቶ ነው ያለው። ዋናው የህዝቡ መኖሪያ ከቅድመ አያት ወርሶ ያመጣው መሬቱ ነው። መሬቱ እየተነጠቀ ነው። ሁኔታዎች ብመቻችው አንዱ

ግሩፕ ከሌላው ግሩፕ ጋር ትልቅ ግጭት ውስጥ ይገባል የምል ስጋ ስላለኝ እዚህ ውስጥ ከመግባታችን በፊት ወይም እንዳንገባ ማድረግ ያለብን ነገሮች አሉ፣ መንግስት ማድረግ ያለበት አለ የምለውን ለመግለጽም ነው ያንን ኦፕን ለተር የጻፍኩት። እነማን ናቸው እነዚህ ሰዎች? በዚህ ምሽት በስፋት ይመለሳሉ። የኦሮሞ የህግ ባለሙያዎች ማኅበር ባሳለፍ ነው ቅዳሜና እሁድ ጥቅምት 12 ና 13 2009 ዓ ም ለንደን ላይ ልዩ ጉባኤ አካሂደው ነበር።

በተለይ ከነበረው ጭቆና አንፃር ኢንዴፐንደንት መሆን አለባት የሚል ቪዥን ያላቸው አሉ። አይ በኢትዮጵያ ማዕቀፍ የኦሮሞ ጥያቄ ሊፈታ ይችላል ብሎ የሚያስቡ ነበሩ። መሰረታዊ የውይይት መሰረት ይሄ ነበር። የኦሮሚያ ክልል የቀድሞ ጠቅላይ ፍርድ ቤት ፕሬዚዳንት አቶ ተሻለ አበራ ናቸው። በዚህ ምሽት ዘርዘር ያለ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይሰማል።

ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ባለፈው ሳምንት ላወጣችው የጉዞ ማስጠንቀቂያ የኢትዮጵያ መንግስት የሰጠውን ምላሽ ባለፈው ሰኞ ማቅረባችን ይታወሳል። ማስጠንቀቂያው የወጣው የኢትዮጵያ ሁኔታ በተረጋጋበት ጊዜ መሆኑን ያመለከተው የኢትዮጵያ መንግስት በአሁኑ ወቅት ምንም አይነት የጸጥታ ችግር እንደሌለም ጠቅሷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ማክሰኞ በተለያዩ የዓለማችን ጉዳዮች ላይ ለጋዜጠኞች በሰጠው መግለጫ

የኢትዮጵያም ጉዳይ ተነስቶ ነበር። ማብራሪያውን የሰጡት ቃል አቀባዩ ጆን ከርቢ ናቸው። ዝርዝሩን አዲሱ አበባ ያቀርበዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ በተለይ አማራና ኦሮሚያ ክልሎች በቀጠለው አለመረጋጋት ምክንያት አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን እጅግ አስፈላጊ ያልሆነ የጉዞ ውጥን ሁሉ እንዲሰርዙ የሚያሳስብ የጉዞ ማስጠንቀቂያ አውጥቶ ስለነበር ለዚያ ማስጠንቀቂያ የኢትዮጵያ መንግሥት ሲመልስ በአሁኑ ወቅት

ምንም የጸጥታ ችግር እንደሌለ ማስጠንቀቂያው የኢትዮጵያን ሰላም ከማይፈልጉ የውጭ ጉዳይ መስሪያ ቤቱ ሰዎች የተሰጠ መሆኑን ገልጦ አስተባብሏል። በማክሰኞው ጋዜጣዊ መግለጫ ላይ ከተነሱት አገሮች አንዷ ኢትዮጵያ በተለይም በቅርቡ ያወጣችው የአስቸኳይ ጊዜ አዋጅን የተመለከተ ነበር እና የውጭ ጉዳይ ሚኒስቴር ስለ አስቸኳይ ጊዜ አዋጁ የሰጠውን የጉዞ ማስጠንቀቂያ በተመለከተ ለቃል አቀባዩ ጥያቄ ቀርቦላቸው ነበር። የጉዞ ማስጠንቀቂያው

በኢትዮጵያ መንግስት በኩል ተቀባይነት እንደሌለው መገለጡን ያመለከቱት ጠያቂ አሁን ያለውን የኢትዮጵያ ወቅታዊ ሁኔታ ዳግም መመልከት ያስፈልጋል ይላሉ ተብለው ነበረ። ቃል አቀባይ ከርቢ የተጠየቁት ጆን ከርቢ ይህን መልሰዋል።

ማስጠንቀቂያውን ዳግም መመልከት አያስፈልግም፣ አናደርግም። የጉዞ ማስጠንቀቂያ እንዲህ በቀላሉ አይደለም የምናወጣው። አሻሽለን ስናወጣ ደግሞ ሰዎች ከፍተኛ ትኩረት እንደሚያደርጉበት ስለምናውቅ በጥንቃቄ ነው የምናወጣው። ሰው ትኩረት እንዲያደርግበትም እንፈልጋለን። ይህን ሁሉ የምናደርግበት ዋናው ምክንያት አሜሪካውያን ዜጎች ወደ ተለያዩ የዓለማችን ክፍሎች ሲጓዙም ሆነ

በዚያ ሲገኙ ጥንቃቄ እንዲያደርጉ በመሆኑ ኢትዮጵያ የተለየች አይደለችም። ቃል አቀባዩ ጆን ከርቢ ከዚሁ መልሳቸው ጋር አያይዘው የኢትዮጵያ መንግሥት ያወጣውን የአስቸኳይ ጊዜ አዋጅም ተመልክተዋል።

የኢትዮጵያ መንግሥት ባወጣው የአስቸኳይ ጊዜ አዋጅ ላይ የሰጠሁትን መግለጫ ማየታችሁ ይሆናል። የኢትዮጵያ መንግሥት ያለምንም ማዘዣ ሰዎችን ሲያስር፣ ኢንተርኔት መዝጋትን፣ ሕዝባዊ ስብሰባዎችን መከልከልና የሰዓት ላፊ መደንገግን ጨምሮ የመናገር ነፃነትን ለመገደብ ውሳኔ ሲያደርግ የሚያስከትለው ውጤት እንደረበሸናለ ረበሸናለ በመግለጫዬ እንደ ጠቀስኩት ይህ አዋጅ በእነዚህ ሁኔታዎች ሥራ ላይ ቢውል

የሀገሪቱን ፖለቲካዊ ቀውስ ለማርገብ ተሞክሮ የከሸፈበትን ሁኔታ መልሶ የሚያመጣ ይሆናል እና ይሄ ተሻሽሎ የቀረበ የጉዞ ማስጠንቀቂያ ነው። ነገር ግን እነርሱ ካወጡት አስቸኳይ ጊዜ አዋጅ አኳያ ስናየው ይሄ የተሻለ ነው ብለን አስበናል። ይህን ደግሞ በመላው ዓለም ላሉ አገሮች ሁሉ የምናደርገው ነው። የኢትዮጵያ መንግሥት ለዚህ የአሜሪካ የጉዞ ማስጠንቀቂያ በሰጠው መልስ

የአስቸኳይ ጊዜ አዋጁ የታለመለትን ግብ የመታና የአገሪቱንም ጸጥታ ወደ ተረጋጋ ሁኔታ የመለሰ መሆኑን አመልክቶ፣ የጉዞ ማስጠንቀቂያው ግን ኢትዮጵያ ወደ ተረጋጋ ሁኔታና ወደ ሰላም መመለሷ ከማያስደስታቸው አንዳንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወገኖች የተሰጠ ነው ማለቱ ይታወሳል። አለመታደል ሆኖ አሜሪካውያን

ወደ ኢትዮጵያ ለማድረግ የያዙትን የጉዞ ውጥን እንዲሰርዙ ጫና ለመፍጠርና ይህን የመሰለ አስደማሚ ምክንያት ለማቅረብ የወሰኑ ሰዎች ውጭ ጉዳይ ሚኒስቴር ውስጥ አሉ። የኢትዮጵያ መረጋጋትና ሰላም ያሳሰባቸው ሰዎች ያሉም ይመስላል። ምክንያቱም የወጣውን የጉዞ ማስጠንቀቂያ የመጀመሪያ አንቀጽ ብታነቡት ኢትዮጵያ ውስጥ አሁንም አለመረጋጋት መኖሩን ያመለክታል። ነገር ግን ምንም አይነት ያልተረጋጋ ሁኔታ አይታይም የለምም።

የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ሚኒስትር አቶ ጌታቸው ረዳ ናቸው ይህን የተናገሩት ሰላም ለመስፈኑና ሁኔታዎች ለመረጋጋታቸው መረጃው ምንድን ነው ለተባለ ጥያቄ አቶ ጌታቸው ይህን ብለዋል መረጃ እናቀርባለን ስንል

መረጃ አለን ማለታችን ነው። በአሁኑ ጊዜ በአገሪቱ ውስጥ ባለው የጸጥታ ሁኔታ ምክንያት የአሜሪካ ኤምባሲ በብዙ የአገሪቱ ክፍሎች ውስጥ የቆንስላ አገልግሎት ለመስጠት ያለው ችሎታ የተወሰነ መሆኑንም ይኸው የውጭ ጉዳይ መስሪያ ቤቱ የጉዞ ማስጠንቀቂያ አመልክቷል። መመሪያው የዩናይትድ ስቴትስንና የሌሎችም አገሮች ዲፕሎማቶች ለመንግሥት ቀድመው ሳያሳውቁና ፍቃድ ሳያገኙ ከአዲስ አበባ ከ40 ኪሎ ሜትሮች ርቀት ዘልቀው እንዳይጓዙ የሚከለክል መሆኑ

የአሜሪካ ኤምባሲ ለዜጎቹ ድጋፍ ለመስጠት ያለውን አቅም በብርቱ እንደሚጎዳው መግለጫው አስረድቷል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን ዐብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።

አፍሪካ አሁን ካለው ጥራት የሌለው የኢኮኖሚ እድገት በመውጣት ጥልቀት ያለው ለውጥ ማምጣት አለባት ሲሉ የተባበሩት መንግስታት የአፍሪቃ ኢኮኖሚ ኮሚሽን ተሰናባች ዋና ጸሐፊ ካርሎስ ሎፔዝ አሳስበዋል። የምጣኔ ሀብት እድገት ቢኖርም በድህነት ውስጥ የሚኖረው ሕዝብ ቁጥር አለመቀነሱን ሚስተር ሎፔዝ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል።

ካርሎስ ሎፔዝ ላለፉት አራት ዓመታት ዋና ጽፈት ቤቱ አዲስ አበባ የሆነውን የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን በዋና ጸሐፊነት መርተዋል። ሀሳቦችን ከማፍለቅ ለተግባራዊነታቸው እስከ መስራት ከፍተኛ አስተዋጽኦ ማድረጋቸው፣ በዘርፉ ባላቸው የጠለቀ እውቀትም አፍሪካ በቀረው ዓለም ስለሚገባት የተሻለ ቦታ ጠንክረው መስራታቸው ይነገርላቸዋል። በተለይ አሁን የስራ ጊዜያቸውን ማጠናቀቃቸውን ተከትሎ እንዲህ አይነት አስተያየቶች እየተሰነዘሩ እየተደመጡ ነው። መቀመጫቸውን አዲስ አባ ካደረጉ የውጭ ዜና

ተዘጋቢዎች ጋር ባደረጉት ቆይታም ይኸው ተንጸባርቋል። በእርሳቸው የአመራር ዘመን የተሻለ ስራ መሰራቱ ተጠቁሟል። ከአህጉሪቱ ኢኮኖሚ አንጻር መሬት ላይ ያለውን ተጨባጭ ሁኔታ የተመለከተ ማብራሪያም ሰጥተዋል። ሚስተር ሎፔዝ በኃላፊነት የቆዩባቸው አራት ዓመታት በአህጉሪቱ ስላሉ አገራት የኢኮኖሚ እድገት ብዙ የተነገረባቸው ናቸው።

አብዛኛው ሕዝብ ከዚህ እድገት ተጠቅሟል የሚሉ ጥያቄዎች ግን ሲነሱ ቆይተዋል። ይህንኑ የጠቀሱት ሚስተር ሎፔዝ አብዛኛው ሕዝብ ሊጠቀም የሚችለው አሁን ያለው የእድገት አካሄድ ሲቀየር መሆኑን አብራርተዋል። የሚያስፈልገን ጥልቀት ያለው ለውጥ እንጂ ጥራት የሌለው እድገት ብዬ የምጠራውን

አሁን ያለውን አይነት እድገት አይደለም። ጥልቀት ያለው እድገት ያስፈልገናል። የኢኮኖሚውን መዋቅር የሚለውጥ እድገት፣ ምርታማነትን ከግምት የሚያስገባ እድገት፣ የሥራ አጥነትን መጠን የሚቀንስ እንጂ የሥራ ዕድል ፈጠራውንና የሥራ ፈላጊውን ቁጥር በትይዩ የማያስኬድ እናም በመሠረታዊነት ያለብን ፈተና ይሄ ነው። ምላሽ ልናገኝለት የምንፈልገውም ሁልጊዜ ነው። አ ሎት ኦፍ ፒፕል ፍሮም ኪቤራ ኦር ፍሮም መርካቶ

have grown, grown out of poverty. But the population is so big. ከኬንያው ኪቤራ እስከ መርካቶ በርካታ ሰዎች ከድህነት ቢወጡም የሕዝቡ ቁጥር ከፍተኛ ስለሆነ በዝቅተኛ ደረጃ የሚኖሩ ሰዎች ቁጥር አልቀነሰም። እናም አሁን ከምንሠራቸው በበለጠ መሥራት ይኖርብናል። የበለጠ ቁጥር ያላቸውን መሪዎች መዋቅራዊ ሽግግር መፈክር ሳይሆን

ልንለውጣቸው የሚገቡ ለመሆናቸው የተመለከተ ስለመሆኑ ማሳመን እንደምንችል ተስፋ አደርጋለሁ። በአፍሪካ የድህነት መጠን መቀነሱን የሚያሳዩ መረጃዎች አሉ። በተቃራኒው ግን እንደ አውሮፓውያን አቆጣጠር በ1990 ከነበረው የድሃው ሕዝብ ቁጥር አሁን ያለው እንደሚበልጥ እነዚሁ መረጃዎች ያመለክታሉ። ካርሎስ ሎፔዝ

ካሁኑ ኃላፊነታቸው ቀደም ሲል የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ የኮፊ አናን የፖለቲካ ክፍል ኃላፊ ነበሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

ቡሩንዲ ከዓለም አቀፍ ወንጀል ፍርድ ቤት አባልነት ልትወጣ ማቀዷን እንደ ተባበሩት መንግስታት ድርጅት በይፋ አስታውቃለች። የቪኦኤ ጄምስ በቲ ያጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች።

ቡሩንዲ ፍርድ ቤቱን ካቋቋመው ከሮሙ ውል ለመውጣት መቁረጧን በማስታወቅ ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ደብዳቤ ያስገብታለች። የሀገሪቱ ፓርላማ በቅርቡ ነው ይህን የተመለከተ ውሳኔ ያሳለፈው። የቡሩንዲ የውጭ ጉዳይ ሚኒስትር አሌን ኒያማትዌ ለቪኦኤ በሰጡት ቃል ያለቀ ነገር ነው፣ ወደኋላ መመለስ የለም ብለዋል። የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዋች

የቡሩንዲ መንግስት ከፍርድ ቤቱ ለመውጣት የወሰነው ችሎቱ በዚያች ሀገር በሰብና ላይ የተፈጸሙ ወንጀሎች ላይ ምርመራ በመክፈቱ ባለስልጣናቱ በወንጀለኝነት እንዳይያዙበት ነው ብሏል። የሁማን ራይትስ ዋች የዓለም አቀፍ ፍትህ ክፍል ተባባሪ ስራ አስኪያጅ ኤሊስ ኬፕለር የቡሩንዲ ከፍርድ ቤቱ መውጣት ውሳኔ መጠነ ሰፊ ግፍና ወንጀል ለሚፈጸምባቸው ሰለባዎች ሁሉ

ከባድ ጉዳት እንደሚሆን አስገንዝበዋል። ሂዩማን ራይትስ ዋች የአፍሪካ መንግስታት ለዓለም አቀፍ ወንጀሉ ችሎት ድጋፋቸውን እንደገና እንዲያረጋግጡ ተማጽኖ ካሰሙት 24 የአፍሪካና የዓለም አቀፍ የሰብአዊ መብት ድርጅቶች መካከል አንዱ ነው። የሰብአዊ መብት ድርጅቱ ተጠሪ ኬፕለር ቡሩንዲ ከፍርድ ቤቱ ምስረታ ውል ወጥቼ ባርፈውስ ከሚል ድምዳሜ የደረሰችው

ፕሬዚደንቷ ፒየር ንክሩዚዛ ባለፈው አመት አወዛጋቢ በሆነ እርምጃ ለሶስተኛ ጊዜ መወዳደራቸውና በሀገሪቱ የመብት ረገጣና ጥቃት ቀጥሏል በሚሉት ውንጀላዎች ምክንያት ሳይሆን እንዳልቀረ ተናግረዋል። የመብቱ ረገጣና ጥቃቱ ቀጥሏል ያሉት የሂመን ራይትስ ዋች ተጠሪ እንዲያውም ሀገሪቱ ገብቶ ሲመረምር የነበረ ኮሚሽን

ስለሚፈጸሙ ጥቃቶች መረጃ በማጠናቀሩ ከሀገሪቱ ተባሯል ብለዋል። የቡሩንዲ ፓርላማ ከወሰነ ወዲህ ደቡብ አፍሪቃና ጋምቢያም እንወጣለን ሲሉ አስታውቀዋል። ደቡብ አፍሪቃ ባለፈው ሳምንት ረቡዕ ለመንግስታቱ ድርጅት ደብዳቤ ልካለች። ደቡብ አፍሪቃና ጋምቢያስ በምን ምክንያት ወጡ ሊባል ነው ያሉት የቡሩንዲው ሚኒስትር የምንወጣው የማናቸውም የችሎቱ ፈራሚ የሆነ ሉዓላዊ ሀገር መብት በመሆኑ ነው ብለዋል።

አይሲሲ በስብዕና ላይ ወንጀል በመፈጸም በዘር ማጥፋት የሚሆን በሌላ በማናቸውም በፍርድ ቤቱ ሊያስጠየቁ በሚችሉ ወንጀሎች ብሩንዲ ውስጥ የከሰሰው አንድም ሰው የለም። ስለዚህ እንዲሁ አግንነን በግምት አንናገር። ከአባልነቱ የምንወጣው የብሩንዲ መንግስት ፍርድ ቤቱ የተቋቋመበት የሮሞ ድንጋጌ እኛ ጋር አያስፈልገንም ብሎ ስለወሰነ ነው።

የዓለም አቀፍ ወንጀል ፍርድ ቤት ዋና አቃቤ ሕግ ፋቱ ቤንሱዳ ባለፈው ሚያዝያ ወር ቡሩንዲ ውስጥ ግድያ፣ እስር፣ ማሰቃየት፣ በወሲብ መድፈር ና ሌሎችም ፆታዊ ጥቃቶች ይፈጸማሉ የሚሉ ዝርዝር መረጃዎች ከደረሷቸው በኋላ በዚያች ሀገር ቅድመ ምርመራ ለመክፈት መወሰናቸው ይታወሳል። የቡሩንዲው የውጭ ጉዳይ ሚኒስትር ግን ፍርድ ቤቱ በአፍሪካ ላይ ብቻ ነው የሚያተኩረው ብለው ይከሳሉ።

I believe that there are some other politically motivated reasons which have pushed ISIS. አይሲሲ በአፍሪቃ ላይ እንዲያተኩር ተጽዕኖ የሚያደርጉበት ሌሎች በፖለቲካ ሳቢያ የተነሳሱ ምክንያቶች ይኖራሉ ብዬ አምናለው። አይሲሲ ኢራቅ ውስጥ የተፈጸሙ ወንጀሎችን ሲዳኝ ሰምታችሁ ታውቃላችሁ? አፍጋኒስታንስ ሊቢያ ውስጥስ የትኛው ቡድን ነው እየተመረመረ ያለው?

ዘረኝነትንና የእጅ አዙር ቅኝ አገዛዝን የፍትህ ስም ማልበሱ አይሰራም ሲሉ ሚኒስትሩ አክለዋል። የአፍሪካ ሀገሮች አይሲሲን እንደ አውሮፓውያን አቆጣጠር በ2002 ዓ ም በተደረሰው ውል ከተመሰረተ ጊዜ አንስቶ የሚያነጣጥረው ሙሉ በሙሉ መባል በሚያስችል ደረጃ

በአፍሪካ ሀገሮች ላይ ነው በማለት ይማረሩበታል። የሮሙ ድንጋጌ ፈራሚ መንግስታት ጉባኤ በመጪው እንደ አውሮፓውያን ህዳር 16 ቀን ይከፈታል። ጉባኤውም በሊቀመንበርነት የሚመሩት የሴኔጋሉ የፍትህ ሚኒስትር ሲዲኪ ካባ መንግስታት ከውሉ በመውጣታቸው ጉዳይ ላይ ውይይት እንዲካሄድበት ጥሪ አቅርበዋል።

ከምሽቱ 3 ሰዓት ከ26 ደቂቃ ሆኗል። አሁን አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ስርጭት ነው እያዳመጣችሁ ያላችሁት በኢንተርኔት

ፌስቡክ ማ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። እንዲሁም በስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ታገኙናላችሁ። ፌስቡክ አት ቪኦኤ አምሃሪክ ላይ ያለን የዋትሳፕ አድራሻችን ሁለት ዜሮ ሁለት ስድስት አምስት ስድስት ስምንት ስድስት ሰባት ስድስት ነው። አሁን ከእናንተ የደረሱን አስተያየቶች ይደመጣሉ።

ጤና ይስጥልኝ ቮይስ ኦፍ አሜሪካ ሰኞ ትበር ሀያ አራት ፕሮግራማችሁ። አቶ ሰማ ጥሩና የተባሉ የአማራ ክልል ባለስልጣን ወደ ትግራይ ሄደው ትግራይ የተፈናቀሉ የተባሉትን ሰዎች አነጋገርኩ ብለዋል እና ሰዎቹ በዘረኝነትና ትግራይ በመሆናቸው ብቻ ከሰሜን ጎንደር እና በተለይም ከሽንፋ ከጎንደር አካባቢ ተባረዋል ብለው ሲሉ ማረጋገጫ ያላቸው አይመስለኝም አንድ ሰው

በጎንደር ውስጥ በዘር አማካኝነት ከጎንደር የተባረረ ሰው ያለ አይመስለኝም። ቢሆንም የትግራይ ተወላጆች የኢትዮጵያ የበኩር ልጆች ሌላ የኢትዮጵያ ሕዝብ ደግሞ የእንጀራ ልጅ ሆኖ የሚኖርበት ጊዜ በጣም አሳሳቢ ከሆነ ደረጃ ላይ ደርሷል። የትግራይ ሕዝብ ሰዎች ንብረት ተቃጠለ ሲባል ኮምፐንሴሽን ይሰጣቸው ወይም ደግሞ ካሳ ይሰጣቸው ይባላል። ለመሆኑ አማራና ኦሮሞ ብሔረሰቦች ወይም ደግሞ ወላይታ

ኮንሶ ሲገደሉና ንብረታቸው ሲቃጠል የትኛው መንግስት ነው ዘወር ብሎ ያያቸው? አይመስለኝም። ይሄ አድሎ የሰፈነበት የአስተዳደር ሁኔታ ቢቀየርና ህዝቦች ድሮ እንደነበሩት ሰላማዊ በሆነ መንገድ ቢኖሩ ጥሩ ነው። ከተደረገ ማንኛውም ኢትዮጵያ በየቦታው የተባረሩት የአማራ ብሔር ተወላጆችም ኮምፐንሴሽን መሰጠትና የደረሳችሁ ተብሎ ንግግር ሊደረግላቸው ይገባል።

ከነስተኛ የቮይስ አሜሪካ አዘጋጆች በሁሉ ዝግጅት ማለት የአዲሱና የአሉላ ዝግጅት የመግቢያዋ ግጥም ስራ አስደሰተኝ። በጣም አጭር ግጥም በጣም ትልቅ ትርጉም ያለው ግጥም ነው። ግጥሙ ሰምቼ ለስራ ነ ደወልኩላችሁ። ቢዎች በጣም ይሄ ነጣ ዘገባችሁን እንደከፈታችሁልን በጣም ነው የምናመሰግን። ከዘጠና ሰባት ጀምሬ የዘወትር አድማጫችሁ ነኝ።

ምንድነው? ታስተላለፋችሁት የአማራ ልኳን ቡድን እንዳይ ወደ መቀሌ ሂደው አነጋግረው እንዲመለሱ ብለዋል። ጥሩ ነው መመለሳቸው፣ በጣም ደስ የሚያሰኝ ነው። እኛ ህብረት ፈጥረን አብረን በልተን ጠጥተን ተጋብተን የምንኖር ሰዎች ነው። ግን በሁለቱ ክልሎች ችግር ነው። አንድ የወልቃየት ነገር አልተፈታም። ሁለተኛ ግን በክልል በወረዳ ሰራተኞች ለምን ነው የማትነሱ እያሉ ራሳቸው ነው የሚያዋጉ እንጂ በግለሰብ ደረጃ ላይ ምንም ችግር እንደሌለን እኛ

መቶ በመቶ እናረጋግጣለን። ወንድማማቾች ነን። ግን የወልቃይት ነገር መፈታት አለበት። ያ ካልተፈታ ዞሮ ዞሮ ሀዱ መጡ ምንም ትርጉም የለውም። ህዝብን ቅራን የሚያሰኙት እነሱ ናቸው እና አመሰግናለሁ። ከመሰማነው ነው አቡና

የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው ከዋሽንግተን ዲሲ እየሰማችሁ ያላችሁት። ለአስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች አሁን አንድ ዜና እናነብላችኋለን። የቻይና ኮሚኒስት ፓርቲ የፕሬዚደንት ሾፒንግ ቦታ በልዕለ መሪነት ደረጃ መድቦታል። የማዞ ዱንግንና የዴንግ ሻኦፒንግን ያህል ክብር ያገኛሉ ማለት ነው። ኮሚኒስት ፓርቲው

ቤጂንግ ካካሄደው የአራት ቀናት ጉባኤ በኋላ ባወጣው ረጅም መግለጫ ሁሉም አባላት በአንድ በጓድ ሺ ዤፒንግ የበላይነት በሚመራው የፓርቲ አመራር ስር እንዲተባበሩ ጥሪ ያደርጋል። ይሁንና በጋራ አመራር አስፈላጊነትም ላይ ጫና ሰጥቷል። ምንጊዜም ቢሆን ስርዓቱን መከተል ያስፈልጋል። በምንም አይነት ሁኔታና ምክንያት ማንኛውም ድርጅትም ሆነ ግለሰብ

ሊጥስ አይችልም በማለት መግለጫው አስረድቷል። ተከታዩ ዘገባ ለንደን ላይ በተካሄደ የኦሮሞ የሕግ ባለሙያዎች ጉባኤ ላይ የተጠናቀረ ነው።

የኦሮሞ የህግ ባለሙያዎች ማህበር ባሳለፍነው ቅዳሜና እሁድ ጥቅምት 12 እና 13 2009 ዓ ም ለንደን ላይ ልዩ ጉባኤ አካሂዶ ነበር። ስብሰባው የተዘጋጀው በኦሮሚያ ክልል ውስጥ እየተፈጠረ ባለው ቀውስ ዙሪያ ለመነጋገር የተለያዩ የኦሮሞ አመለካከቶችን ባገናዘበ መልኩ ውይይት ማድረግና መሠረታዊ በሆኑ ጉዳዮች ላይ መግባባት ለመፍጠር መሆኑን

ከጉባኤው አዘጋጆች አንዱ የሆኑት የኦሮሚያ ክልል የቀድሞ የጠቅላይ ፍርድ ቤቱ ፕሬዚደንት አቶ ተሻለ አበራ ለቪኦኤ ገልጸዋል። የስብሰባው ተሳታፊዎች የሲቪክ ማኅበረሰቦች አባላት፣ በተለያዩ የፖለቲካ ተቋማት ምሁራንና በአጠቃላይ በኦሮሞ ጉዳይ ላይ ያገባናል የሚሉ የኦሮሞ ተወላጆች እንደሆኑ አዘጋጁ ተናግረዋል።

ተሳታፊዎቹ የኦሮሞ ትግል ምን መምሰል አለበት፣ እንዴት መራመድ አለበት ለሚሉ ጥያቄዎች የሀሳብ ልውውጥ ማድረጋቸውንም አቶ ተሻለ አስረድተዋል። ጽዮን ግርማ አቶ ተሻለ አበራንና በጉባኤው ላይ ተገኝቶ የነበረውን በኦሮሞ የተቃውሞ እንቅስቃሴ ውስጥ የኢንተርኔት ላይ ተሟጋች ጃዋር መሐመድን አነጋግራ ተከታዩን ዘግባለች።

አቶ ተሻለ ከማህበሩ ስራ አስፈጻሚዎች መካከል በለንደን የሚገኙት እርሳቸው ስለሆኑ አቶ ባይሳ ከተባሉ ሌላ ስራ አስፈጻሚ ጋር በጋራ በመሆን ጉባኤውን እንዳስተባበሩ ተናግረዋል። የኦሮሞ ሚስሲፊክ የሚባሉ ሲቪክ ማህበረሰቦች፣ ሚዲያ፣ የፖለቲካ ተቋማት እንዲሁም የኦሮሞ ምሁራን የኦሮሞ ጉዳይ ያገባኛል የሚሉ የኦሮሚያ ውስጥ በተፈጠረው ቀውስ ዙሪያ

ይህንን እየተካሄደ ነው? ምንድነው መነሻው? እንዴት ነው ማኔጅ መደረግ ያለበት? ወደ ቲኪን ሀገር ልወስዳታል የሚለውን የማጥናትና በዚያ ዙሪያ አጠቃላይ መግባባት እንዲፈጠር የማድረግ ነገር ነው። አቶ ተሻለ በአጀንዳ ቀርበው ውይይት የተደረገባቸው ሀሳቦችንም አስረድተዋል። በርካታ ነጥቦች ነው ያሰበሱት። ሳይንቲስቶች ከሳይንስ አንጻር ለኦሮሚያ እድገት ምንድነው ጠቃሚ ነው ብሎ የሚሉትን ነገር ያቀረቡበት ሁኔታ ሁሉ አለ። ወደፊት የፖለቲካ አቅጣጫቸውን፣ ስለ ኦሮሚያ ያላቸው ራእይ አቅርበው ከህዝቡ ጋር የተወያዩበት አንድነታቸውንና

ልዩነታቸውን ለማጥራት የሞከሩበት ውይይት ነበር። ህዝቡም በዛ ላይ ሪፍሌክት ያደርግ ነበር። ያንን ፎረም መፍጠርና ህዝቡና እነኚህ በተለይ የፖለቲካ ተቋማት እንዲነጋገሩ ያሉት

አቋማት ምንድን ናቸው ስንት አቋሞች አሉ በኦሮሞ የፖለቲካ ኃይሎች የሚለውን የማየት ና ህዝቡ ውስጥ ከነሱ ምንድን ነው የሚጠብቀው የሚለውን የማየት ነገር ነው። በቦታው ተገኝተው ከነበሩት መካከል በኦሮሞ የተቃውሞ እንቅስቃሴ ውስጥ የኢንተርኔት ላይ ተሟጋች ና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሀመድ አንዱ ነበር። አቶ ጀዋር በስብሰባው ላይ የተገኙት በሙሉ የኦሮሞ ህዝብ ምን አይነት እጣፋንታ ሊኖረው ይገባል የሚለው ላይ

የተለያየ አመለካከት እንዳቀረቡ ገልጾ በሱ በኩል ከሌሎች የህግ ባለሙያዎች ጋር በመሆን መልእክት ማስተላለፉን ገልጿል።

የፖለቲካ ድርጅቶች መካከልም ሆነ የተለያዩ ሀሳቦችን ለማቀራረብና ኮንሰንሰስ ለመፍጠር የፖለቲካ ድርጅቶች ሚና ምንድን ነው? የህዝቡ ሚና ምንድን ነው መሆን ያለበት? የሌሎች ኢትዮጵያን ህዝቦችና እንዲሁም ደግሞ የዓለም አቀፍ ማህበረሰብ ምንድን ነው የሚለው ላይ ነው የተናገርኩት። በዚህ ረገድ ለምሳሌ ህዝቡ ከፍተኛ ቁጣ ነበር ሲያሳይ ነበረው፣ እነህ ድርጅቶች አንድ መሆን አለባችሁ፣ መቀራረብ አለባችሁ፣ አንድ ካልሆናችሁ እንደዚህ ተከፋፍላችሁ ሁለተኛ እንዳትመጡብን የሚል ከፍተኛ እዚሁ አንድ ሁኑ የሚል አይነት ጫና ነበር ሲኖር የነበረው እና ያ ጫና ጥሩ ጫና ነው፣ ማዳመጥ አለበት

ባቸው እናንተ የፖለቲካል ፓርቲዎች ያልኳቸው የህዝቡንም ደግሞ አዎ የእናንተን ንዴት ይሰማናል፣ መሰማትም አለበት። ስታደርጉ ደግሞ ወደ ኮንስትራክቲቭ ወደ ሆነ መልኩ እንዲሄድ ዲስፕሊን ባለው መልኩ በመደማመጥ ባለበት መልኩ መሄድ እንዳለበት፣ እነዚህ ሀሳቦች በቀላል የሚቀራረቡ ሳይሆን በተደጋጋሚ በምናደርጋቸው ውይይቶች መፈታት አለበት ነው ያልኩት። አቶ ተሻለ በበኩላቸው የኦሮሚያን የወደፊት እጣ ፋንታ በተመለከተ ፓርቲዎቹም ሆኑ የመብት አራማጆቹ የሚያስቡትን የሚያራምዱትን

እንዲሁም የሚመኙትን ነገር ወደ መድረክ አውጥተው እንዲያቀርቡ እድሉን የፈጠረ መድረክ ነበር ብለዋል። በዚህም በፖለቲካ ድርጅቶቹ በኩል የተንጸባረቀውን ሀሳብ ጠይቂያቸው ነበር። ኦሮሚያ በተለይ ከነበረው ጭቆና አንጻር ኢንዴፔንደንት መሆን አለባት የሚል ቪዥን ያላቸው አሉ አይ

በኢትዮጵያ ማዕቀብ ኦሮሞ ጥያቄ ሊፈታ ይችላል ብሎ የሚያስቡ ነበሩ። መሰረታዊ የውይይት መሰረት ይሄ ነበር። የሁለት ቀኑ ስብሰባ ከተካሄደ በኋላ ከተካሄዱት ውይይቶች መካከል ትኩረት አግኝተው በተለያየ ቦታ የውይይት አጀንዳ ከሆኑት መካከል

አቶ ሊቦን ዋቆ የተባሉ ፍሮንት ፎር ኢንዲፔንደንስ ኦሮሚያ የተባለን ድርጅት ወክለው በስብሰባው ላይ የተገኙ ሰው ናቸው። እኚህ ግለሰብ በስብሰባው ላይ ሲያቀርቡ የተሰሙት ሀሳብም ኦሮሞ ሰላም የሚሆነው ኢትዮጵያ ስትበታተን በመሆኑ ኢትዮጵያ መበተን አለባት ያሉ ሲሆን፣ እንዲሁም ዶክተር ጉዲሳ ሙለታ የተባሉ ሌላ ሰው እያደረግን ያለነው ትግል ኦሮሞ መልሶ ሀገሩን እንዲረከብ እንጂ እየፈረሰች ያለችውን ኢትዮጵያ በባላ ለመደገፍ አይደለም

አይደለም ማለታቸውን ጠቅሼ እነዚህ ሀሳቦች እንዴት ተስተናገዱ ስል አቶ ተሻለን ጠይቄያቸው ነበር። እዛ ያንን ፎረም ስንፈጥር እነኝን ኦፕሽኖች የተለያዩ አመለካከቶች አሉ። በኢትዮጵያዊነት ዙሪያ በኢኢትዮጵያዊነት ዙሪያ ኢትዮጵያ ውስጥ መናገር በተከለከለበት የኦሮሞ ህዝብ በተገፋበት ሁኔታ ውስጥ ሰዎች የተለያየ ብሶት ይናገራሉ። የተለያየ ብሶት አላቸው። ኢትዮጵያ ውስጥ ዲሞክራሲ ስለሌለ እና ሰው ስለታፈነ ጭቆል ነው በጣም ክፉ ስለሆነ ሰዎች የራሳቸውን የፖለቲካ

አቋም ጨምሮ በተለያዩ መንገድ ይገልጾታል ለሌላው በማይመች መልክ ይሄንን አስመልክቶ የኦሮሞ ሎየርስ አሶሲሽን ምንም አቋም የለው። እነኝም ነገሮች ህዝቡ እንዲወያይበት የማድረግ ስራችን ይቀጥላል። ይሄ ማለት የኦሮሞ ሎየርስ አሶሲሽን ከየትኛውም ከሚንጸባረቁ የፖለቲካ አጀንዳዎች አሶሴቴድ ራሱን ያደርጋል ወይም ደግሞ ከአንደኛው ጋር ሲምፓታይዝ ያደርጋል ብሎ ማለት ተገቢ አይሆንም። ምክንያቱም ከቀድሞው ስናዘጋጅ

ይህን አቋማችንን ግልጽ አድርገን ነው። የሚቀርቡት አስተሳሰቦች የአቅራቢው የባለ ጉዳዩ ነው። በዛ ላይ የመወያየት የህዝቡ ጉዳይ ነው እና የተነገረው ነገር በእርግጥ የተነገረ ነው። ይሄ ማለት የቀረበው ግን እሱ ብቻ ነው ማለት አይደለም። ኦሮሞ ህዝብ እንዴት ነው የሚያስተናግደው ይህን አመለካከት? በሂደት የሚታይ ነገር ነው የሚሆነው። አቶ ተሻለ አክለው እንደተናገሩት በኦሮሞ ማህበረሰብ ውስጥ ኦሮሚያን የተመለከቱ አመለካከቶች በሙሉ ወደ መድረክ ወጥተው መልካም ተብሎ የሚፈረጅ ወይም በጎ ያልሆነ

ሁሉም ፊት ለፊት ወጥቶ ውይይት መደረግ አለበት ብለው እንደሚያምኑ ገልጸዋል። በዚህም መሰረት ኦሮሚያ ተገንጥላ ራሷን በራሷ ማስተዳደር አለባት፣ የኦሮሞን ህዝብ ሰላም ለማስጠበቅ ኢትዮጵያን መበተን፣ እንዲሁም የኦሮሞ ህዝቦች መብት የተከበረባት ዲሞክራሲያዊት ኢትዮጵያ ከተፈጠረች የኦሮሞ ህዝብ እዛው አብሮ መኖር ይችላልና ዲሞክራሲያዊት ኢትዮጵያን መፍጠር የሚል አላማ ያላቸው አስተሳሰቦች

እንደተንጸባረቁ ተናግረዋል። በዚህ ውይይት ላይ ቢሆን ቢሆን ታግለን መብታችንን አስመልሰን ከሌሎች ጋር አብረን እንኖራለን፣ ካልሆነ ግን ያችን ሀገር በታትነን ጥለናት እንሄዳለን። እንደ ትላንቱ የማይረቡ ላያችን ላይ ተጭነው እንዲያስተዳድሩን አንፈቅድም፣ የሚል ሀሳብ

ማንጸባረቁ የተገለጸው አቶ ጀዋር መሀመድ ነው ይህ ሀሳብ ያንተ ነው ወይ በሚል ጠይቄዋለሁ የዓለም አቀፉ ማህበረሰብ ላይ ነው ይሄን ያነጠጠርኩት የዓለም አቀፉ ማህበረሰብ ከህዝቦች መብት ከህዝቦች ነጻነት ይልቅ አምባገነናዊ ስርአቶችን በመደገፍ አገሪቷ አንድ ሆና መቀጠል አለባት ከሚል

እዛ አካባቢ ስቴብል የሆነ ተላላኪ የሆነውልን ጠንካራ ሆነው ሌሎቹን ሀገሮች እዛ አካባቢ ያሉ ሀይሎችን ይቆጣጠሩልናል ከሚል ሳሳተ አመለካከት በእኛ ላይ የሚያደርጉት ጫና አለ በየጊዜው ያ ጫና ማቆም እንዳለበት ነው እዛ ሀገር ውስጥ የኦሮሞ ህዝብ መብቱ ተከብሮ ረት ከሌላው ህዝብ ጋር መኖር ይፈልጋል ይሄንን ደግሞ በተጨባጭ ባለፉት አስራ አንድ ወራት አሳይቷል ግን ግን አሁን ያለው ወጣት አሁን ያለው ትውልድ ወያኔ በኢትዮጵያ አንድነት ስም በሰላምና በስታቢሊቲ ስም

እየጨፈጨፈን ሊሄድ አይገባም። ታግለን ከጎናችን ቁሙ፣ ታግለን ለሁሉም የሚሆን ስርአት እንገነባ። አለበለዚያ ግን እኛ ከእንግዲህ በኋላ ባርነት፣ ጭቆና፣ መገለል፣ መገደል ሰልችቶናል፣ በቅቶናል የሚል ምግን ያደርጉት የመብት ጥያቄ ማንሳትና ሀገር የመበተን ሀሳብን ምን አገናኛቸው?

ለጀዋር ያቀረብኩለት ጥያቄ ነበር። ምክንያቱም እኛ እየተጨቆን ትላንትናም ዛሬም ተትላንት ወዲያ ስንቀጠቀጥ የነበረው በኢትዮጵያ ስም ነው። ኢትዮጵያን በማቆየት ስም አንድነት የማይፈልጉ አምባገነኖች የአንድነትም ዳ ካባ እየተላበሱ

ህዝባችንን ይጨፈጭፉታል እና አሁን ባለበት ሁኔታ በየቀኑ በሺዎች የሚረሸኑበት፣ የሚገደሉበት፣ የሚታሰሩበት ሁኔታ ላይ ለነዚህ ጭቁን ህዝቦች፣ ለነዚህ ተበዳይ ህዝቦች አዘኔታ እና ድጋፍ ከማሳየት ይልቅ ሁሌም አንድነት አንድነት የሚባለው ከበሮ መደለቅ ሊኖር አይችልም። ኢትዮጵያስ መኖር ያለበት የህዝቦች አንድነት እንጂ አንድ ስርአት ከላይ ቁጭ ብሎ የአንድን ብሄር የበላይነት እያመጣ የኦሮሞንና ሌላውን ህዝብ የሚቀጠቀጥበት ማለቅ አለበት። ምርጫው በመጨቆንና

መጥፋት መካከል ከሆነ መጥፋትን እንመርጣለን። ይሄ እኔ ብቻ አይደለውም። ማንኛውም ደረጃ ያለው ሀይል ወይ ወይ መብታችን መከበር አለብን ወይ መጥፋት መውደም አለብን። ተከብረን መብታችን ተከብሮ መኖር ካልቻል በአንድነት ስም የምንጨፈለግ ከሆነ መጥፋትን ነው የምንመርጠው። አቶ ጃዋር እንዲህ ያሉ ሀሳቦችን ጨምሮ በርካታ ሀሳቦች ተነስተዋል። ለኦሮሞ ህዝብ የትኛው ነው የሚጠቅመው የሚለው ላይ ግን ሀሳቦቹን ፊት ለፊት እያመጡ ውይይት እንደሚያደርጉበት

ተናግረዋል። በኦሮሞ ውስጥ የተለያዩ ተጠራሪ አመለካከቶች አሉ። እነዚህ አመለካከቶች ወደ አንድ መድረክ አንዱን ወደ ሳይገለል ኢትዮጵያ የሚለውም ነፃ ኦሮሚያ የሚለውም ሳይገለል ወደ አንድ መድረክ መጥተን ተወያይተን መጀመሪያ በውስጣችን አቋም ላይ ኮንሰንሰስ ላይ መድረስ አለብን። ለንደን ላይ ጀምረነዋል፣ አትላንታ እንቀጥላለን። ከዛ በኋላ በየኮሚኒቲው በየቤቱ እየሄድን እንወያያለን እስክንስማማ ድረስ። ከዛ በኋላ ከዚህ በፊት የሚያልኩት ነገር ነው። እንደ ኢትዮጵያ ደግሞ ከሌሎች ብሄር ብሄረሰቦች ጋር ግራንድ ዳያሎግ

መከፍተን ትልቅ ብሔራዊ ውይይት ከፍተን እነዚህ ያሉ ልዩነቶች እነኚህ ኢንሴኪሪቲዎች እንዲጠፉ እንዲጠቡ ማድረግ መቻል አለብን። ይሄን ፕላን አድርገናል። ከሌሎች ብሔር ታጋዮች ጋር የአንድነት ሀይልነት ከሚሉት ጋር መወያየት መቻል አለብን። ውይይት አመለካከቶች መታፈን የለባቸውም። መፍት- ሰው አዳምጦ የተለያዩ አመለካከቶች ውስጥ

የሚፈልገውን እንዲወስድ ና ተፈላጊ ያልሆነውን ሪጀክት እንዲያደርግ መቻል አለብን አቶ ተሻለን ስብሰባው በምን እንደተደመደመ ጠይቂያቸው ስብሰባው የተጠራው ያሉትን አመለካከቶች ለማየትና ውይይት ለማድረግ በመሆኑ በየትኛውም አመለካከት ላይ ውሳኔ እንዳልተሰጠውና ውይይቱ እንደሚቀጥል ተናግረዋል

2026568676 የዋትሳፕ አድራሻችን ነው። የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል አስተያየቶቻችሁን ለመቀበል ጥቆማዎቻችሁን ለማግኘት እንዲሁም ሐሳባችሁን ተቀብለን ለሌሎች ለማካፈልና ከናንተ ከአድማጮች ጋር በቀጥታ ለመገናኘት አዲስ የዋትሳፕ ቁጥር አዘጋጅተናል። በዋትሳፕ አድራሻችን መረጃና አስተያየት መስጠት የምትፈልጉ

2026568676 የስልክ ቁጥራችሁን ላኩልን። መልሰን እንደውላለን። አስተያየቶቻችሁን አድርሱን። ሐሳባችሁን ለሌሎች እናደርሳለን። የዋትሳፕ አድራሻችንን መልሰን እናስታውሶ፣ 2026568676 የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል ዋሽንግተን ዲሲ።

ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን ደግሞ ግልጽ ደብዳቤ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደሚለው እናመራለን። አሜሪካ ውስጥ

በተለያዩ ከተሞች የሚኖሩ የወላይታ ተወላጆች ኢትዮጵያ ውስጥ በሚታዩ ሁኔታዎችና በተለይ ደግሞ በወላይታ ሕዝብ የዕለት ተዕለት ሕይወት ላይ ጫና ያሳድራሉ ባሏቸው ጉዳዮች ላይ በአሜሪካ ድምፅ ቀርበው አስተያየቶቻቸውን ሰጥተዋል። በሚዙሪ ግዛት ሴንት ሉዊስ ዩኒቨርሲቲ ፕሮፌሰር የሆኑ ትውልዳቸው ወላይታ የሆነ አንድ ምሁር ደግሞ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይድረስ ባሉት ግልጽ ደብዳቤ

አንድም እንደ ጠቅላይ ሚኒስትር ሥልጣንና አቅሙ ካለዎ ይህንን ይህንን ያድርጉ፣ ካልቻሉ ደግሞ ፈጥነው ይልቀቁ ሲሉ ጽፈዋል። በዝርዝር አስፍረዋል የሚፈልጉትን። በውይይታችን ላይ ይዘናቸዋል። ተወያዮቻችንን ተዋውቀን ወደ ውይይታችን እንዘልቃለን።

ሰለሞን፣ አመሰግናለሁ ስለ ኢንተርቪው። ስሜ ተድላ ገብረ ኢየሱስ ወልደ ዮሐንስ ነው። እኔ አሁን ያለሁት ሴንት ሉዊስ ከተማ ነው ምዙሪ ሴት ውስጥ ነው ያለሁት። ፖለቲካና አስተማሪ ነኝ። ሳውዘርን ኢሊኖይ ዩኒቨርሲቲ ኤድዋርድስ ቪል የሚባል ከተማ አሁን እያስተማርኩኝ ይገኛለሁ። አመሰግናለሁኝ ዶክተር ተድላ። ኢንጂነር ፖላ፣ ወደ እርስዎ ልመለስ። ፖላ ንጋ ይባላለሁ። ቨርጂኒያ ነው የምኖረው። ፕራይቬት ኮምፓኒ ነው ብል ማድረገው። የግሎን ሙያው ምንድን ነው? አቶ በርገና አቤት፣ አቤት። የሚተዳደረው በግል ስራ ነው።

Maryland, the and

እሺ በጣም እግዜር ይስጥልኝ፣ ሁላችሁም በቅድሚያ እስቲ ከአንድ መሰረታዊ የሆነ ጥያቄ ልነሳ። ሰሞኑን የሦስታችሁም ስም የታከለበት አንድ ደብዳቤ ለዝግጅት ክፍላችን ቀርቦ ነበረ። ይኸውም አሁን የሚታየውን የሀገራችንን አሳሳቢ ጉዳይ አስመልክቶ አሜሪካ፣ እንዲሁም ካናዳ የምንገኝ ኢትዮጵያውያን የወላይታ ተወላጆች የጋራ መግለጫ አውጥተናል። በዚህም በወላይታ አካባቢ ሕዝቡንም በማዋከብ በወገኖቹ እልቂት ላይ የድጋፍ ሰልፍ ለማድረግ

እንዳይቻልም የጋራ መግለጫም ቃለ ምልልስ ማድረግ ስለሚያስፈልግ የአሜሪካ ድምፅ አፋጣኝ ሽፋን እንዲሰጠን እንጠይቃለን የሚል ነውና፣ የእናንተ ስም ነው እንደ አስተባባሪ የተጠቀሰው። ምን ማለት ነው? ውስጥ ይሄ ሁኔታ ምንድን ነው? በአሁኑ ጊዜ ወላይታ ውስጥ ያለው ሁኔታ የሚመስለው፣ አንዳችሁ ልትጀምሩልኝ ትችላላችሁ? ያ በአካባቢው አሁን ባለው ሁኔታ ኢትዮጵያ ውስጥ ያለው ሁኔታ አክቹዋሊ

ጥሩ አይደለም። ያለው ሁኔታ ጥሩ እየሄደ ነበር። አሁን እየተበላሸ ስለመጣ እንደገና ሰው ሰላማዊ ሰልፍ ወጥቶ ድምፅ ስላሰማ እንደዛ አይነት ሰው ላይ ችግር ስለደረሰ የወላይታይዝም

በዚህ አይነት ሁኔታ መግደላቸው ትክክል ነው ብሎ ሰላማዊ ሰልፍ መውጣት የለበትም የሚል አቋም ይዘናል። ኦፍኮርስ ይሄ ምንም የሚያጠያይቅ ነገር የለም እና ሰው በኦሮሚያ ክልል ወይም በአማራ ክልል ኮንሶ ይዛኛው አጠገባችን ሰዎች አነስሰሪ ሰላማዊ ሰልፍ በስነ ስርዓት ማስተናገድ ነው እንጂ ሰውን ሰላማዊ ሰልፍ ስለተናገረ ብቻ ሰውን እንደዚህ አይነት እልክት ውስጥ መግባት የለበት ያንን አቋም ለማስ ለመግለጽ ነው አይዘርሳይድ ውቼቨርሳይድ ይህንን ድርጊት የሚያደርገው ክፍል

እንዲታከብን የምንፈልገው እና ሰላማዊ ሰልፍ በሰላማዊ ሰልፍ ማንነቱም ችግሩን መግለጽ አለብን። ያን ችግር ወስዶ ሲቪላይዝ በሆነ መንገድ ሶሉሽን መስጠት ነው እንጂ ወታደር ልኮ እንደዛ አይነት እንትን መውሰዱ ትክክል ተገቢ አይደለም። አሁን መያዝ ያለብን ኢንጂነር ፖላ። ለመሆኑ ሰላማዊ ሰልፍ ውጡ ብሎ የሚያስገድድ አካል አለ እንዴ? በአካባቢው ባለስልጣንም ይሁን ሌላ የፓርቲ አካላት? እነሱማ እዛ አካባቢ አሁን ለምሳሌ ብዙ አይነት ችግሮች አሉ።

እኔ እርግጥ ምንድን ነው የዛሬ ሶስት ዓመት እጅ ነበርና አንዳንድ ችግሮች አሉ። ከዛም አሁን ሶስት ዓመት ጊዜ ውስጥ ብዙ የባሱ ነገሮች አሉ። ምን ማለት እኔ በሄድኩ ጊዜ ለምሳሌ መሬት የመንግስት ነው ተብሎ ህዝብ ሲቀያያል መዳበሪያ ያለ ፍላጎቱ አስገብቶ ሰጥቶ እንደገና ልጆች ከብት ውጭ የሚጠብቁትን ከማሳ ላይ ያለ ሰውዬ ያለ ባለቤቱ ፍቃድ ከልጆች እጅ ወስዶ ሸጦ ገንዘቡን ይዞ ይሄድና የመዳበሪያ ዋጋ ተከፍለዋል ብሎ መልስ ይሰጣል። ይህን አይነት አሰራር በላይታ ህዝብ በአክል

ታይቶ የማይታወቅ ጭቆና ነው፣ እና ይሄ በጣም የሚያሳዝን ነገር ነው። ከዚህ አንድ አመት ይሆነኛል የሆነ ሰው እንደው ይሄን ነገር አስታግሱልን ብዬ በጣም ነው የተሰማኝ። አሁንም የሚሰማኝ እንደዛ አይነት ጭቆናዎች አሉ። አሁን ግን ከእኛ አካባቢ የባሰው አሁን ሌሎች አካባቢ ያለው የእኛን ሰው እንደገና እነሱ ላይ እንዲያሳምጹ አልፈልግም። እንደዛ አይነት ህዝቡ አቋም እንደወዝ አልፈልግም። መሬት ደግሞ የህዝብ ነው እንጂ መሬት ቅድማ አታችን

ዘር መንዘራችን ይዘው የቆየው መሬት ነው። መሬታችን ደግሞ መጡ መሬት ላይ ማስመስራት አችልም ማረስ አችልም። ከእነሱ ጋር ከተጣላ ያ ሰውዬ ከመሬቱ ይፈናቀላል። ይሄ በጣም በጣም ኢንሂውመን የሆነ አሰራር ነው። ለመንግስት የሚሰሩ ካድሬዎች አሉ እዛ እና ከእነሱ ጋር ከተጣላ ያወጡታል እና ከመሬቱ ያፈናቅሉታል። ይሄን ሁሉ አይቻለሁ። እና ሌላው ደግሞ የዛን ጊዜ እርዳታ ነበረ። እርዳታ ከዛ በፊት ደግሞ በሄድኩ ጊዜ ያየሁት ነው። ከዛ በፊት ስምንት ዓመት ይሆነኛል የሄድኩ ጊዜ

እርዳታ ነበረ። ህዝቡ ተርቦ ነበረ። ፓርላማ እንኳን ከእኔ ከተመለስኩ በኋላ ፓርላማ አንስቶታል። እና እርዳታ እኔ እየሄድኩ እያለሁ ሰው በብዛት የተሰበሰበት መካከል ገብቼ ምን ሆናችሁ ነው የተሰበሰባችሁ ስል ይ ርቦን ነው፣ እዚህ የመጠነው ከምሽቱ አስር ሰዓት ላይ ነው እዚህ የመጠነው አለ። ማን ሰው ብዬ ብሰል ወረዳ አስተዳዳሪ አውራጃ ወረዳው አስተዳዳሪ አልነበረም። እና ምንድን ነው እዚህ ያለው እርዳታው እዚህ ነው ያለው፣ ግን አይሰጡንም። በየኔ በጥሮች ይስጣችሁ የክለ ይስጣቸው፣ ይሄ ተቃዋሚ ድርጅቶች ይስጣቸው

መንግስት መንግስት ከሆነ በኋላ ያ ተወዳዳሪው ሰውዬ አለ ተሸንፎ ቤቱ ከገባ በኋላ እከሌ እንደዚህ ነው እያለ ህዝቡ መበደል የለበትም። ህዝብ ነጻ መሆን አለበት። ህዝብ ማንም ቢመጣ በዛ በመጣው መንግስት ተዳድሮ ሰለማዊ ኑሮ መኖር መቻል አለበት እና በጣም የሚያሳዝን ነገሮችን አይቼ ነው የመጣው። ለዛ ለዛ ነው አቋም የወሰድነው። አቶ በርገና ኢንጂነር ፖላ ባደረገው ላይ ተጨማሪ ባደረግ። እሺ ቀጥሉ። እና ህዝቡ በአሁኑ ጊዜ እዛ አካባቢ የሚኖረው ግራ ተጋብቶ ነው ያለው ዋናው

የህዝቡ መኖሪያ ከቅድመ አያቱ ወርሶ ያመጣው መሬቱ ነው።

መሬቱ እየተነጠቀ ነው። ከተማ ይሰፋ። ልማትን አይደለም የሚቃወመው። በአግባቡ የመሬት ባለቤትነት ላለው ሰው በአግባቡ ግምት ተሰጥቶ ልማት ቢሰራ ልማትን የሚቃወም ኃይል የለም። በልማት ሰበብ ካድሬው ለራሱ ገንዘብ መደለቢያ፣ እነሱ ሚሊዮኔር ሆኖ ጠግቦ በልቶ ሲያድሩ ገበሬው ከመሬቱ ተፈናቅሎ ባዶ እየተንከራተተ ነው። ግምት የተባለውም አንድ ጥጃ ማይገዛ ግምት ነው የሚሰጠው

ምን የመሰለ መሬት ወስዶ እነሱ በሚሊየንስ እየሸጡ በሺህ የማይቆጠር ገንዘብ ለገበሬው እየሰጡ ገበሬውን ከመኖሪያ እያፈናቀሉ ነው። በስመ ከተማ፣ ከተማ ይሰፋል። በምልም አኮያ፣ በሌላ አኮያ፣ ያ ህዝብ እኛ እዚህ ከመምጣታችን በፊትም የተበደለ ኤሪያ ነው። ቋንቋውን ቀይሮ በቋንቋ ሰፈር አራት አዳቅሎ ሂሳብ ነው እኛ ስለ ድሮስ የምናውቀው

ሂሳብ ነው ወደ ሙሉ ቁጥር የሚጠጋጋው። የተጠጋ ቋንቋ ብሎ አራት ቋንቋ አደባልቆ ወጋጎዳ ማለት ሆነው

ወጋጎዳ ጎዳ በሚል ሰበብ ያንን ህዝብ አልቀበልም ስምል በከተማው መሀል የአጋዚ ጦር መጥተው አስራ ሁለት ወጣቶችን አራሽ ነው ህዝቡም ሆይ ብሎ ባለመቀበሉ መጽሐፉን አቃጥሎ ከዛ ነው ነጻነቱን ያወጀው። ወደ ዞንነትም የመጣው ከዛን ጊዜ ጀምሮ፣ አንድ ለአምስት የሚባለው መጀመሪያ በስራ ላይ የዋለበት አገር ቢኖር ወላይታ ነው። አንድ ለአምስት ካድሬዎችን አደራጅ ሌላ ቦታ የሚደረገው ጭቆናውን ሁሉ እንደ ተመቸው አድርጎ ዝም እንድል ጸጥ አስደርጎ የሚያኖሩበት አገር ቢኖር

ወላይታ ነው። ሌላው ከኢትዮጵያ ክልል በባሰ ምናልባት፣ አንዳንድ ሰዎች ባለማወቅ ጠቅላይ ሚኒስተር ከዛ አካባቢ ስለተመረጠ የህዝብ እንቅስቃሴ እስካሁን ዝም ስላለው ተመችቷቸው ሊመስል ይችላል። እኛ በቅርብ ከቤተሰቦች ከጓደኞች ጋር በምንገናኘው ሁኔታ ስናይ ተለጉሞ ነው ያሉ፣ እንዳይናገሩ በአንድ ለአምስት ካድሬ የተጠፉ ነው ያሉ።

እና ሌላውንም ኢትዮጵያ ጋር እኛ የወላይታም ሕዝብ በትግል መኖሩን ለመግለጽ ነው የተነሳሰ ነው። አሁን ተግባር ላይ የዋለው የአስቸኳይ ጊዜ ሁኔታ በወላይታ ሕዝብ ላይ ያሳድረው ተጽዕኖ አለ እንዴ? አዎ፣ ልክ እንደ ሌላው ኢትዮጵያ ንግድ ተንቀሳቅሶ ነው የሚኖረው። ገበሬው አርሶ አስራ ሁለት ሰዓት ሳይሆን በራሱ ፍቃድ

ሌሊትም በጨረቃ ወጥተው ማሽላውን፣ ጤፉን አጭዶ ነው የሚገባው። ያ ሰዓት ያው ገደብ ተሰጥቷል። በሁሉም ኢትዮጵያ ገደብ ስለተሰጠች እንደ ልቡ ተንቀሳቅሰው ስራ አይሰራም። ማህበራዊ ጉዳይ ሶስት አራት ሰው ሆኖ ቆሞ መነጋገር መጫወት አይችልም። ስለዚህ ሰዓት ላፊ ነው ያ ህዝቡ ላይ ከፍተኛ ተጽዕኖ ነው ያሳደረው። ምናልባት ኢንጂነር ፖላ የሚጨምሩት ነገር ይኖር ይሆን በዚህ በአስቸኳይ ጊዜ ሁኔታውና በወላይታ አካባቢ ባለው ሁኔታ ላይ ተጨማሪ አለ? ወላይታ ማለት

አንድ ቦታ እንደው ቁጭ ብሎ ያለ አይደለም። መሬት በት ስላለ ሁሉም ለመኖር ራሱ ጥረት እያደረገ የሚኖር ነው። ወላይታ እዛ ቤት ቦታ ኦሪጂናል ቦታ ያለው ብቻ አይደለም ማየት ያለብን ወላይታ በየቦታው ሀዋሳ፣ አርባምንጭ፣ ጂንካ፣ አዲስ አበባ ከአዲስ አበባም አልፎ

ሁመራ ብትሄድ ላይ ታለ። ስለዚህ ክቡር ጠቅላይ ሚኒስትሩ ስልጣን ላይ ወጥቷል ተብሎ የሚደርስበት በደል አለ አንደኛ እሱ ነው። ሌላው አዋጁ ያን ሌላው ሰው አፌክት እንደሚያደርግ እነሱንም በየሄዱበት ሁሉ አፌክት ያደርጋል። ቦታውም ያለው ሰው ቅድም እሱ እንዳስቀምጠው ተንቀሳቅሶ እንዳይሰራ ያደርጋል። እና ግን እኔ በአንድ ፊት ደግሞ መፍትሄውም ሊሆን ይችላል፣ በጣም አሳሪ ነገር ሆኖ አገኘሁት። ምክንያቱም አውራ ጎዳናዎቹን አስቀምጠው በዚህ ሀያ አምስት ሜትር ላይ መገኘት አይችልም። የኛ ሰው ብዙ አካባ ብዙ በአውራ ጎዳና አካባቢ ነው የሚኖረው እና ያንን ቦታ መንቀሳቀስ አይችልም አንደኛ ነገር

ምን ችግር አለ መሰለህ? ይሄኛው ሁኔታ ለተራ ካድሬው ግሪን ላይት ይሰጠዋል

እንደፈለገው ህዝቡን እንደፈለገው ሊያደርገው ግሪን ላይት ይሰጠዋል። ይሄ ከላይ ያለው መንግስት እዛ ታች ድረስ ደርሶ ወርዶ የሚያየው ነገር የለም፣ ከታች ወደ ላይ የሚመጣ የለም፣ ከላይ ወደ ታች ይጫናል እንጂ። ስለዚህ ህዝቡ የሚለውን የሚሰማው የለም፣ የሚያዳምጠው የለም። እና ይሄን ነው ስለዚህ በደንብ ነው አፌክት የሚያደርገው። ቅድም አንድ ጠቆም ያደረጉት ነገር ነበረ፣ በእኛም አካባቢ ሰው እንዲወጣ ደግፎ እንዲወጣ አንፈልግም ያሉት ነበር እና እሱ ላይ ትንሽ ማብራሪያ እንዲሰጡኝ ይፈልጋለሁኝ። የአስቸኳይ ጊዜ ሁኔታውንም ይሁን ሌሎች አሁን መንግስት እያካሄዳቸው ያሉ እርምጃዎችን

ደግፋችሁ ውጡ የሚባል ቅስቀሳ ወይም ግፊት አለ እንዴ ከመንግስት በኩል? ከዚህ እየደወልኩ ከየቦታው ከምንሰማው ነው። በአይኔ አየሁት የለም፣ ግን እየደወልኩ እዛ ካሉ ልጆች ወንድሞች አሉኝ፣ ይቶች አሉኝ፣ ብዙ ዘመዶች አሉኝ። እና እንዴት ሆናችሁ እንደዚህ ሲባል እንደዚህ እንደዚህ ይባላል ብሎ የነገሩኝ ነው እና

አንድ ነገር አገሪቷ አንዱ በአንዱ ላይ መነሳት የለበት። ይሄ ነው ትልቁ ነጥብ። በአጠቃላይ ሕዝብ በሕዝብ ላይ መነሳት የለበትም። አሁን ሶማሌ ተነስቶ አማራ ላይ፣ አማራ ተነስቶ ኦሮሞ ላይ፣ ኦሮሞ ተነስቶ ወላይታ ላይ፣ ወላይታ ተነስቶ ከምባታ ላይ፣ ይሄ መነሳት የሌለበት ነገር ነው። መንግስት ይሄንን ማስደረግ የለበትም። ኢህአዴግ መደገፍ መብታቸው ነው፣ ግን አማራን መግደሉ ትክክል ነው፣ ኦሮሞ መግደሉ ትክክል ነው ብሎ መናገር የለበትም። መንግስት ሲያጠፋም ይሄ ጥፋት ልክ አይደለም፣ ይሄ እርስ በርስ አያኖረንም ብሎ

መንግስትን ማውገዝ አለበት እንጂ መንግስት ያደረገው መግደሉ ልክ ነው ብሎ የእኛ ሰው እንዲወጣ አልፈልግም። አሁንም ቢሆን ኢንጂነር ፖላ ልክ አሁን ያነሱት ጥያቄ ወደ ዶክተር ተድላ እንድዞር ያደርገኛል። ዶክተር ተድላ እርሶ በቅርቡ ለጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ይድረስ ያሉትን አንድ ግልጽ ደብዳቤ ጽፈዋል። በዚህ ግልጽ ደብዳቤው ላይ ልክ አሁን ኢንጂነር ፖላ ያነሱትን ጥያቄ የሚያንጸባርቅ መልእክት አስፍረዋል። ኢትዮጵያ በአደገኛ የእርስ በርስ ጦርነት ሁኔታ ላይ ወይም

በዚያ መንገድ ላይ ትገኛለች የሚል መልእክት ያለው ደብዳቤ ነው በመግቢያው ላይ ያሰፈሩትና እስቲ በቅድሚያ ከእርስዎና ከጠቅላይ ሚኒስትር ኃይለማርያም ግንኙነት ልነሳ። ምን ያህል ያውቋቸዋል? የት ያውቋቸዋል ጠቅላይ ሚኒስትሩን? የዚህ ውይይት ተከታይ ክፍል የፊታችን እሁድ በስፋት ይቀርባል። የደቡብ ኢትዮጵያ ክልል ቃል አቀባዮችን ለማግኘት ተከታታይ ጥረት እያደረግኩ ነው።

የኢትዮጵያ መንግሥት ባለሥልጣናት ከሕዝብና ከተቃዋሚዎች ጋር በቀጥታ እንደሚነጋገሩ የሕግጋት የመዋቅርና የአሰራር ለውጦችንም እንደሚያደርጉ እየገለጹ ቃል እየገቡ ነው። አሁን የፕሮግራም መልእክት አለን።

አሁን ካለንበት የፖለቲካ ቀውስ ለመውጣት ኢህአዴግ ኢህአዴግና መንግስት እኛ ሀገር መም አንድ ሆነዋል። መውሰድ ያለበት ትልቁ እርምጃ የሚመስለኝ የእርስ በርስ መተማመንን ሊፈጥር የሚችል ጅማሬ ነው፤ ማሳየት ያለበት እሷን የሚያሳይ መተማመንን ሊፈጥር የሚችል

እርምጃ እስካልተወሰደ ድረስ አንድ ሚሊዮን ጉባኤ ፌዴራል ተቀበሌ ሊካሄድ ምንም የሚመጣ ለውጥ የለም። መንግስት እኮ አገልጋይ ነው። እኔም አነበውንም አላነበውንም የሚወርጥልኝ አካል አይደለም መንግስት እዛ የተቀመጠው እንደው ሌላውን ትትን፣ ሀገሪቱ ባለው በህገ መንግስቱ፣ በሌሎች ህጎች እኳን ባለም የተቀመጠበት ተርማል

አርጋው ይቅርታ፣ መስፍን ነጋሽና አርጋው አሽኔ ናቸው የሰማችኋቸው። ለበርካታ ዓመታት በጋዜጠኝነት ሰርተዋል። የድኅረ አስቸኳይ ጊዜ አዋጅ ገጾቹን ለመዳሰስ የተዘጋጀ የጋዜጠኞች ውይይት ነው። በነገው ምሽት ይቀርባል። እንድትከታተሉ ተጋብዛችኋል። ይህ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።

በአውሮፓውያኑ የዘመን አቆጣጠር በጥቅምት ወር የዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት ዩኤስኤአይዲ ከምስራቃዊና ደቡባዊ አፍሪካ የጋራ ገበያ ኮሜሳ ጋር በመሆን በዚህ ዓመት ማደጋስካር ውስጥ በተካሄደው የኮሜሳ 19ኛ ዓመታዊ ጉባኤ ላይ የአምስት ዓመት ክልላዊ የልማት ስምምነት ግብ ጀምረዋል።

ናይሮቢ፣ ኬንያ ላይ ይፋ የሆነው ይህ ስምምነት በሁለቱ ድርጅቶች መካከል የትብብር ወዳጅነቱን ለማጠናከርና ክልላዊ ንግድ መዋለ ነዋይ፣ እንዲሁም የእርሻ ልማት ፕሮግራሞች ስራ ላይ እንዲውሉ ለማድረግ ይረዳ ዘንድ ዩኤስኤአይዲ ወደ 77 ሚሊዮን ዶላር የሚያዋጣበት ሁኔታም ተፈጥሯል። ስምምነቱን ለማጽደቅ በዛምቢያ የዩናይትድ ስቴትስ አምባሳደርና የኮሜሳ ልዩ ተወካይ ኤሪክ ሾልስ

በኬንያ እና በምስራቅ አፍሪካ የዩኤስኤአይዲ ሚሽን ዲሬክተር ካንደስ ቡዛርድ፣ የኮሜሳ ዋና ጸሐፊ አምባሳደር ሲንዲሶ ንግዌኒያ የመግባቢያ ሰነድ ፈርመዋል። አምባሳደር ሹልስ እንዳመለከቱት ስምምነቱን በመፈረም ቀጣይ የጋራ የኢኮኖሚ ልማት የሚፋጠንበት ሁኔታ ይፈጠራል። አምባሳደር ሹልስ አክለውም ኢኮኖሚ ሲስፋፋ

የውጭ ሀገር መዋለ ንዋይ አፍሳሾችን መሳብ ለንግዱ እንቅስቃሴ ማነቆ የሆኑ መሰናክሎችን ማስወገድና የተገኙ ውጤቶችን ከፍ ማድረግ ይቻላል ብለው፣ አዲሱ ስምምነት እድገትን ለማፋጠን ከኮሜሳ አባላት መካከልም በኢኮኖሚ ዘርፉ ብቃት ያላቸውን አባላት ማሳተፍ እንደሚቻል እተማመናለሁ ሲሉ ተናግረዋል። በዚህ ስምምነት መሠረት ዩኤስኤአይዲ እና ኮሜሳ በጋራ በመስራት ቅድሚያ ያላቸውን የልማት እንቅስቃሴዎች ከግብ ያደርሳሉ።

አዲሱ ስምምነት ለዩኤስኤአይዲ እና 19 አባላት ላሉበት የአፍሪካ ህብረት ክልላዊ የኢኮኖሚ ማህበረሰብ ለሆነው ኮሜሳም የመጀመሪያቸው አይደለም። ዘላቂና የተቀናጀ ገበያ ለመፍጠር የእርሻ ውጤቶችን ለማሳደግና የንግድ ማነቆችን ለማስወገድ ሲሉ እንደ አውሮፓ አቆጣጠር ከ2013 ዓ ም ጀምረው በጋራ ይሠራሉ። ቀደም ባለው ስምምነት ዩኤስኤአይዲ ድርጅቱን የሚረዳ የ115 ሚሊዮን ዶላር እርዳታ አድርጓል።

ዩናይትድ ስቴትስ የአፍሪቃንና የዓለምን ብልጽግና ለማሳደግ ከሸሪኳ ከኮሜሳ ጋር በመሥራቷ ክብር ይሰማታል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ተታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዳነ ፍስሐዬና እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ ትግርኛ ይቀርባል። በእኛ በኩል ሰላም። ደህና ደሩ። ደህና ደሩ።